ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። መልካም ኢትዮጵያ ፍትህ የሰፈነባት ዲሞክራሲያ ያለባት ኢትዮጵያን እስከማይ ድረስ በእኔ በኩል ትግል ይቀጥላል። ሪዮት ዓለሙ ተለቀቀች። ላለፉት አራት ዓመት ከ17 ቀናት እስር ላይ የቆየችው የአዲስ ፕሬስ የፍትህና ሌሎች ጋዜጦች አምደኛ ሆናት ሥራ የነበረችው ሪዮት በአመክሮ ነው ዛሬ ረፋድ ላይ የተፈታችው። ከሪዮት ጋር ያደረግነው ቃለ ምልልስ በምሽቱ አብይ ርዕስ ይቀርባል። ስለ ቀሪዎቹ ጓደኞቼ እነሱ ጋር የተከሰስነው ነው በተመሳሳይ ጉዳይ ነው። ከመጀመሪያ ጀምሮ አብረን እስካሁን የመጣንበት ሂደት አንድ አይነት ነው አሁን ግማሻችን ወጥተን ግማሻችን የምንፈጣበት ምንም ምክንያት ያለ አይመስለኝም፣ አሳማኝ ምክንያት የእነሱ አለመፈታት ያው ደስታችን በጣም ጎደሎ ነው የሚያደርገው። እንደውም ደስታ እንዳይኖር ያደርገዋል። በጣም የሚያስከፋ ነገር አለ። በኋላ ማታም ነው የሰማነው። በኢትዮጵያ ከአንድ ዓመት በላይ ታስረው ከቆዩ በኋላ በትላንትና ዕለት ከተለቀቁት ጋዜጠኞችና የዞን ዘጠኝ የኢንተርኔት አምደኞች የአንዱን የዘላለም ክብረትን ድምፅ ነው የሰማችሁት። ከአምስቱ ወጣቶች ጋር የተካሄደ ቃለ ምልልስ በመጽሔቱ ክፍለ ጊዜ ይዘናል። በኢትዮጵያ ትናንት አንዳንድ ጋዜጠኞችና ጦማርያን ከእስር በመፈታታቸው እንዲሁም ዛሬ በርእዮት ዓለሙ መለቀቅ በጣም ተደስተናል። አንድም ጋዜጠኛ ስራውን በመስራቱ ምክንያት ብቻ ወህኒ ቤት መቆየት የለበትም። የዓለም አቀፉ የጋዜጠኞች ደህንነት ተሟጋች ድርጅት ሲፒጄ የአፍሪካ ፕሮግራም አስተባባሪ ሲዩ ቫለንታይን ናቸው። በኢትዮጵያውያኑ ጋዜጠኞች መፈታት ድርጅታቸው መደሰቱን ከገለጹበት የተወሰደ ነው። ሌሎች ቅንብሮች፣ የባለሙያ ትንታኔና እንዲሁም የስልክ አስተያየቶቻችሁን አክለን የሐሙስ ሐምሌ ሁለት ትረኛ አስተናጋጆች አሉ አከበደና እኔም ሶሎሞን አባተነን ከፕሮዲውሰራችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ የ ሰዓቱን የዓለም ዜና እናሰማችሁ። የአዲስ ፕሬስ ጋዜጣ አዘጋጅ በፍትህ ጋዜጣና ለመጪው ጊዜ ለአጭር ጊዜ ወጥቶ በነበረው ቼንጅ መጽሔት አምደኛ እንዲሁም የኢትዮጵያን ሪቪው ዌብሳይት ሪፖርተር ሆና እየሰራች ሳለች ታስራ የነበረችው ሪዮት አለሙ ዛሬ ረፋድ ላይ ተለቀቀች። ሪዮት የተለቀቀችው ተፈርዶባት ከነበረው የአምስት ዓመት እስራት አራት ዓመት ከ17 ቀኑን ጨርሳ ነው። ሪዮት የተለቀቀችበት ደብዳቤ በአመክሮ እንደተለቀቀች ቢናገርም በአመክሮ መለቀቅ የነበረባት ባለፈው ጥቅምት እንደ ነበረ፣ ጠበቃዋና አባቷ አቶ አለሙ ጎቤቦና ሪዮት ራሷም ገልጸዋል። ሪዮት ህገ መንግስቱንና ህጋዊ ይቅርታ ሪዮት ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለመናድ በመሞከር በሽብርተኛ ድርጅት ውስጥ በመሳተፍና በህገወጥ የገንዘብ ሽግግር ወንጀሎች ተከሳ በከፍተኛ ፍርድ ቤቱ የ14 ዓመት እስራትና የ33,000 ብር መቀጫ ተፈርዶባት የነበረ ቢሆንም ፌዴራሉ ጠቅላይ ፍርድ ቤት በሽብርተኛ ድርጅት ውስጥ መሳተፍ ከሚለው በስተቀር ሌሎቹን ክሶች ውድቅ አድርጎ እስራቱን ወደ አምስት ዓመታት ዝቅ እንዲል የቅጣቱ ገንዘብ እንዲሰረዝም መወሰኑ ይታወሳል። ርዕዮት ዓለሙ ዛሬ ለቪኦኤ በሰጠችው ቃል መልካም ኢትዮጵያን፣ ፍትህ የሰፈነባት ኢትዮጵያን፣ ዲሞክራሲ ያለባት ኢትዮጵያን እስከማይ ትግሌ ይቀጥላል ብላለች። በሌላ በኩል ደግሞ ትናንት ድንገት ከተለቀቁት የዞን ዘጠኝ ጋዜጠኞችና ብሎገሮች ጋር ይለቀቃሉ ተብሎ ሲጠበቅ የነበሩት ጋዜጠኛ የዶም ካሳዬና የሂሳብ መምህር ብሎገር ፋንታ ማህሌት ፋንታሁን ዛሬ መለቀቃቸው ታውቋል። በስሙ የምህፃር አጠራር ሲፒጄ የተባለ የሚታወቀው ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ድርጅት በኢትዮጵያ ሶስት ጋዜጠኞችና ሁለት የዞን ዘጠኝ አምደኞች ወይም ብሎገሮች ከእስር መለቀቃቸው ያስደሰተው መሆኑን ገልጿል። በጋዜጠኞቹ ላይ የቀረቡ ህዝብን ለዐመፅ የማነሳሳትና የሽብር ፈጠራ ክሶችን መሰረዛቸው ተዘግቧል። በሌላ ተያያዥ ዜና ከተለያዩ ዩኒቨርሲቲዎች ተይዘው እስር ላይ የነበሩ ስድስት የኦሮሞ ተማሪዎች መለቀቃቸውም ታውቋል። የዚህን ዜና ዝርዝር አዲሱ አበበ ይዟል። ትናንት ከተለቀቁት ሶስት ጋዜጠኞችና ሁለት የኢንተርኔት አምደኞች ወይም ብሎገሮች ሌላ ቢያንስ ስድስት የኦሮሞ ተማሪዎችም ከኢትዮጵያ እስር ቤት መውጣታቸውን ፎቶግራፎቻቸውን የያዙ የተለያዩ ምንጮች አመልክተዋል። እነዚህም አዱኛ ኬሶ፣ ቢሊሱማ ዳመና፣ ለንጂሳ አለማየሁ፣ አብዲ ከማል፣ መገርሳ ወርቁና ቶፊቅ ራሺድ ናቸው። እነዚህ በሙሉ በተለያዩ የኦሮሚያ ክልል ዩኒቨርሲቲዎች ይማሩ የነበሩና በመንግሥቱ የጸጥታ ኃይሎች የታሰሩ መሆናቸውንም ምንጮቹ ጨምረው ገልጠዋል። ብዙዎቹ ዓመት ከሦስት ወር ሲታሰሩም መንግሥት ክስ አልመሰረተባቸውም ተብሏል። ብዙዎች የኦሮሞ ተማሪዎች የታሰሩት የፌዴራሉ መንግሥት የአዲስ አበባን አዲስ ማስተርስ ፕላን ይፋ ሲያደርግ በመቃወማቸው ሲሆን በዚህም የተነሳ ብዙዎቹ በፖሊስ ቁጥጥር ስር ሊውሉ ችለዋል። ሌላው በቁጥጥር ስር የነበረውና ከሁለት ወራት በፊት የተለቀቀው የዩኒቨርሲቲ ተማሪ ኒሞና ጫሊ ሲሆን እርሱም እንደ ሌሎቹ ክስ አልተመሠረተበትም ብሏል። የዜናው ምንጫችን አስላን ሐሰን የተባለው እስረኛ ግን በፖሊስ ቁጥጥር ስር እንዳለ መሞቱ ተገልጧል። መንግስት ሟች ራሱን በራሱ እንዳጠፋ ሲገልጥ ብዙዎች ግን በደረሰበት ድብደባ እንደሞተ ይናገራሉ። እስከ ዛሬም ማሟሟቱን የሚያጣራ ነፃ መርማሪ እንዳልተቋቋመ ነው ምንጮቻችን ያመለከቱት። ዛሬ ሐምሌ ሁለት በደቡብ ሱዳን ደቡብ ሱዳን ነጻ ሀገር የሆነችበት አራተኛ ዓመት የዋለበት ዕለት ነው። ይሁንና ህዝቡ በእርስ በርስ ግጭትና እየተባባሰ በሄደው ሰብአዊ ቀውስ ሳቢያ እየተሰቃየ በመሆኑ በዓሉን በፈንጠዚያ ለማክበር የሚያስችል ሁኔታ የለም። ዓለም አቀፉ ማህበረሰብ በሀገሪቱ ላለው ችግር ተጠያቂ ያደረገው ሁለቱንም የተቀናቃኝ ኃይሎች መሪዎች እንደሆነ ዘጋቢያችን ጌብጃ ስሎ ከናይሮቢ በላከው ዘገባ ጠቅሷል። አዳኒች ፍሳሀዬ ዝርዝሩን ታቀርባለች። የደቡብ ሱዳን ፕሬዚደንት ሳልቫኪርና ምክትል ፕሬዚዳንት የነበሩት ተቀናቃኛቸው ተጣልተው አቻምና ታህሳስ ወር ላይ የተጀመረው ግጭት ተቀጣጥሎ ወደ ዘር ግጭት ባመራበት ወቅት ከባድ ዋጋ የከፈለው የሀገሪቱ ህዝብ ነው። ከዚያን ጊዜ አንስቶ በአስር ሺ የሚቆጠሩ ሰዎች አልቀዋል። ከሁለት ሚሊዮን በላይ የሚሆኑት ደግሞ ከመኖሪያቸው ተፈናቅለዋል። በሚሊዮኖች የሚቆጠሩት ሰዎች ምግብ የማግኘት ዋስትና የላቸውም። ሁለቱም ተቀናቃኝ ወገኖች በግጭቱ በግዴታ ለውትድርና መመልመልንና በልጆች ላይ የወሲብ ጥቃት መፈጸምን ያካተቱ የሰብአዊ መብት ጥሰቶችን በመፈጸም ይከሰሳሉ። አንድ መቶ አምሳ ሺ የሚሆኑ ተፈናቃዮች በሀገሪቱ ዙሪያ ባሉት የተባበሩት መንግስታት ድርጅት ቅጥር ግቢዎች ተጠለዋል። የመንግስታቱ ድርጅት ዋና ጸሐፊ ባንኪ ሙን ደቡብ ሱዳን ውስጥ የሚታይ ተስፋ እንደሌለ ገልጸዋል። ፕሬዚዳንት ኪር እና ሚስተር ማቻር በፖለቲካ መፍትሄ ላይ በማትኮር የመሪነት ብቃታቸውን እንዲያሳዩ ጥሪ አድርገዋል። የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ሱዛን ራይስ ደቡብ ሱዳን የምትገኝበትን ሁኔታ ሳይ በጣም ያሳዝነኛል ብለዋል። የሀገሪቱ መሪዎች ጥፋት እንደሆነም አስገንዝበዋል። ፕሬዚደንት ኪር እና ማቻር እንዲሁም ተባባሪዎቻቸው ለዚህ ጦርነትና ለሰው ሰራሹ መቅሰፍት ተጠያቂዎች ናቸው። ይህን ግጭት ሊያቆሙ የሚችሉትም የሁለቱም ወገኖች መሪዎች ብቻ ናቸው። ሁለቱ ተዋጊ ወገኖች በኤጋድ ማለት በምስራቅ አፍሪቃ የልማት ትብብር በይነ መንግስት አሸምጋይነት የሰላም ድርድር ሲያካሂዱ መቆየታቸው የሚታወቅ ነው። ሆኖም ውጤት ሊያስገኝ አልቻለም። ጁባ ውስጥ ባለው ሱድ ኢንስቲትዩት ወይም ተቋም የፖሊሲ ተንታኝ ኒያል ቲትማመር ከፍተኛ ዋጋ የተከፈለበትን ነፃነት በሚመለከት በሀገሪቱ ድብልቅ ስሜት ነው ያለው ብለዋል። የመን ውስጥ ሰብአዊ አቅርቦቶችን ለማድረስ ሲባል ነገ እኩለ ሌሊት ላይ ተኩስ እንደሚቆም የተባበሩት መንግስታት ድርጅት አስታወቀ። በሳዑዲ አረቢያ መሪነት የሚካሄደው የአየር ድብደባና የሁጤዎቹ አማጺ ታጣቂዎች የሚሰጡት የእፎይታ ክፍተት በሚሊዮኖች ለሚቆጠሩ የመናውያን እጅግ አንገብጋቢ የሆነውን እርዳታ በመላ ሀገሪቱ ለማድረስ እንደሚያስችል ድርጅቱ ገልጿል። ይህ እፎይታ እስከ መጪው ሳምንት ሮመዳን ይቀጥላል። በናይጄሪያ ዶስና ዛሪያ ከተሞች ውስጥ በዚህ ሳምንት የተጣሉና ሰባ ሰው የተገደሉባቸው የቦምብ ጥቃቶች ዋና አቀናባሪ ነው የተባለ ተጠርጣሪ መያዙን የአገሪቱ ጦር አስታወቀ። የጦር ቃል አቀባይ ሳኒ ኡስማን ትናንት ምሽት ላይ በሰጡት መግለጫ ስሙን ያልጠቀሱ ግለሰብና ሌሎች አብሮት የነበሩ ሁለት ሰዎች የተያዙት በደረሳቸው ጥቁማ መሰረት ጎምቤ ክፍለ ግዛት ውስጥ በአንድ ኬላ ላይ በተካሄደ ፍተሻ መሆኑን አመልክተዋል። የኢራንን የኒውክሌር መርሃ ግብር በተመለከተ አጠቃላይ ዓለም አቀፍ ስምምነት ላይ ለመድረስ በከፍተ ከፍተኛ ዲፕሎማቶች ደረጃ የሚካሄደው ጥረት ዛሬም በበርካታ መድረኮች ቀጥሏል። ተደራዳሪዎቹ በራሳቸው ላይ ያስቀመጡት ስምምነት መድረሻ ቀነ ገደብ ነገ ያበቃል። ሩሲያ እና ቻይና ለአሜሪካ ደህንነት አንደኛና ሁለተኛ አደጋ ናቸው ሲሉ አንድ የዩናይትድ ስቴትስ ጀኔራል አስታወቁ። መጪው የዩናይትድ ስቴትስ ጦር ጠቅላይ ኤታ ማዦር ሹም ይሆናሉ ተብለው የታጩት የባህር ወለድ ጦር ጀኔራሉ ጆዜፍ ዳንፎርድ ሩሲያ እጅግ አደገኛዋ የደህንነታችን ስጋት ነች ሲሉ የተናገሩት ሹመታቸውን ለማጽደቅ ወይም ለመጣል በሚነጋገረው የሕግ መወሰኛ ምክር ቤቱ የጦር ጉዳዮች ኮሚቴ ስብሰባ ላይ ነው። ሩሲያ እያሳየች ያለችው ምግባር እንድንጠነቀቅ የሚያደርገን ነው ብለዋል ጀነራሉ። በእዳ የተጠመለመለችው ግሪክ ለክፍያ የምታውለው ገንዘብ እንዲሰጣት የምታቀርበውን አዲስ የለውጥ እቅድ የአውሮፓ ኅብረት በመጠባበቅ ላይ መሆኑ ተነገረ። አድማጮች የሰዓቱ የዓለም ዜና ይኸው ነበር። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና እኔም ሰሎሞን አባተንን በሰዓቱ የዓለም ዜና የጀመረው የሐሙስ ግንቦት ይቅርታ ሐምሌ ሁለት ሰለሞንን ያሳስቻለ የሐሙስ ሐምሌ ሁለት ምሽት ስርጭታችን የተለያዩ ለትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል። ከዛ በፊት ግን ሰለሞን ከአራት ዓመታት በኋላ በዛሬው ዕለት ከተለቀቀችው የሪዮት አለሙ ወላጅ አባትና የህግ ጠበቃዋ ጋር የተደረገ ቃለምልልስ በሁለተኛው ዓለሙ ጎቤ ናቸው በሁለተኛው አጋማሽ ይኖረናል። የትላንትና የዛሬውን የጋዜጠኞች ከስር መፈታትም አስመልክቶ የህጉን አንድምታ እንመለከታለን። ሁለቱም በሁለተኛው አጋማሽ የሚቀርቡ ዝግጅቶች ናቸው። ታዲያ አሁን የዕለቱን አቢይ ርዕስ መልካም ኢትዮጵያን፣ ፍትህ የሰፈነባት ኢትዮጵያን፣ ዲሞክራሲ ያለባት ኢትዮጵያን እስከማይ ትግሌ ይቀጥላል ብላለች ርዕዮት አለሙ ዛሬ ለአሜሪካ ድምፅ በሰጠችው ቃል። ርዕዮት ዛሬ ረፋድ ላይ ከእስር ተለቃለች። ሰለሞን አባተ አነጋግሯታል። ርዕዮት አለሙ እንኳን ለቤትሽ አበቃሽ። እንኳን ደህና ቆያችን። እንኳን ደስ ያለሽ። ብዙ ሰው ተደስቷል በመፈታትሽ። በስንት ሰዓት ነው የተለቀቅሽው? አራት ሰዓት አካባቢ ይመስለኛል። በትክክል ሰዓቱን እንትናልለው አላየሁትም፣ ግን አራት ሰዓት አካባቢ ይመስለኛል ከጠዋቱ። እንዴት ተለቀቅሽ? ምን አሉሽ? ቀድመሽ ታውቂ ነበር እንደምትለቀቂ? አላቅም ነበረ አላቅም። ያው መጥተው እንድወጣ ስሉኝ ቀልድ ነገር ሁሉ ነው የመሰለኝ ማለት፣ እንዴት በምን ምክንያት የሚል ጥያቄ ነው ያቀረብኩላቸው በቃ ውጪ ከዛ ያው ከዚህ በፊት ሌሎች ሰዎች ላይ የሚያደርጉት እንደዚህ አይነት ልምድ ስላለ፣ ምንድን ነው በምን ምክንያት ነው የምወጣው በኋላ ያልሆነ ነገር ብትሉ፣ እኔ ደግሞ መልሽ የእውነቱ መናገር አይቀርም። ስለዚህ እንደገና መልሶ ለመግባት ለመግባት ባልወጣ ይሻለኛል እና ምንድን ነው ስላቸው በቃ ይቅርታ አልጠየኩኝም። የአመክሮ ጊዜ በእርግጥ አልፏል፣ ግን አመክሮንም አልሞላሁኝም ለምን ታርሜ የተሰጥች የሚል ቃል ስለነበረበት እሱን ሞልቼ መውጣት ስላልፈለግኩ ማለት ነው። ጥቅምት ላይ ነበር መፈታት የነበረብኝ። ከዛ በቃ የአመክሮ ጊዜ የመውጫ ጊዜሽ የነበረው አልፏል፣ ስለዚህ ፈታንሽ በቃ የሚል አጭር መርስ ብቻ ነው የተሰጠኝ። በዚህ መሰረት ነው የወጣሁት። ለመሆኑ የጤንነቱሽ ሁኔታ እንዴት ነው ርዕዮት አሁን? እንግዲህ አንድ ጡቴ ሰርጀሪ አድርጌ ነበረ ከሁለት ዓመት ነው ምናምን በፊት ያው እንደምታቁት አንደኛው ትንሽ ህመም አለው እጢ ነገር አለው። ሰርጀሪ መደረግ አለበት ተብሎ በቃ እዛ ማድረግ ስላልፈለግኩኝ ምክንያቱም ይሄኛውን ባደረግኩበት ሰዓት ትንሽ ችግሮች ስለነበሩ ትቼው ነበረ። እንግዲህ አሁን እግዚአብሔር ካለ እከታተላለሁ። ግን በምን ሁኔታ ላይ ይገኛል አሁን ሁለቱም ጡቶችሽ ላይ ያለው የጤንነትሽ ሁኔታ? አንደኛው ሰርጀሪ የተሰራው ትንሽ ይሻላል። አንደኛው አልፎ አልፎ ህመም አለው። ተከታታይ የሕክምና አገልግሎት ተከታታይ ምክር አታገኝም ነበር። አሁን ከምትኝ ውጪ በቅርበት የሚደረግልሽ ክትትል ነበር ወይ ላይ በየቀኑ ሊሆን ይችላል፣ በየሳምንቱ ሊሆን ይችላል፣ የምክርም ይሁን የምርመራም ሊሆን ይችላል። አይ እንደሱ አልነበረም ማለት ያው በቃ እንዳልኩ ሰርጀሪውን ካቆምኩኝ በኋላ እኔም ለአንዳንድ አንድ ለሳይነስ እንደዚህ አይነት ነገሮች ካልሆነ በቃ የሄደው የጡቴን ጉዳይ ምክንያቱም ምንም ቢሄድም ዋጋ የለውም ሰርጀሪ አርጊ ተብዬ አይ ብዬ ነው ያቆምኩት። ስለዚህ ምንም ማማከርም አስፈላጊ መስሎ ስላልታየኝ እንዳልኩ ከአንድ ወር በፊት ነበር የሄድኩት። እስከዛ ባለው አንድ አመት ጋፕ ውስጥ ጡቴን ጉዳይ በተመለከተ አናገሪያቸው አላውቅም። የእስር ቤት አያያዝ ለመሆኑ ምን ይመስላል? ትንሻጫችን ስ ይቅርታ፣ መቼም መልሼ ወደዛ ልወስድሽ አልፈልግም ነበረ፣ ነገር ግን ብዙ ሰው ደግሞ ማዳመጥ ማወቅ ይፈልጋል ስላንቺ። አዎ፣ እንግዲህ አያያዙ እንዴት አድርጌ እንትን ልበለይ፣ በተለያየ እንደ እስረኛው አይነት ይከፋፈላል። ለምሳሌ አጠቃላይ እስረኛው የሚያዘውም ቆንጆ ነው ለማለት ሳይሆን፣ የፖለቲካ እስረኛው ደግሞ በተለየ መልኩ ከሌላው እስረኛ በባሰ መልኩ ነው ማለት ነው የሚያዘው። ከዛም ደግሞ ስትሄድ ወደ ኔ ጋር ስትመጣ ለምሳሌ ቤተሰብን አመት ከስምንት ወር ያህል እናትና አባቴን ብቻ ነበር እያገኘሁ የነበረ። እችን ሁለት ወርና ሶስት ወር ነው እህቴ እንኳን የተፈቀደላት። እና ከዚህ ጀምረ ከቤተሰብ ግንኙነት ጀምረ፣ ያው ህጉ ላይ የሚለው ከሃይማኖት አባት ከጠበቃ እንደዚህ እናገናኛለን ነው። ግን ጠበቃም ሆነ ያው ሌላም ሰው አያገኘኝም ነበር ያልኩ። እችን ሁለት ወር ሶስት ወር ነው እህቴ እንኳን ያገኘችኝ። ለአመት ከስምንት ወር ያህል እናትና አባት ብቻ ነበረ የሚጠይቀኝ። ብዙ ችግሮች የነበሩት ነበረ። ለምሳሌ መጽሐፍ ስትል መጽሀፍ አገባብ ላይ ትንሽ አደለም ፖለቲካ መጽሀፍ ፖለቲክስ የሚል ቃል ያለውን እንኳን ለማስገባት በተለይ አሁን አሁን በጣም ችግር ነበረ ከውጭ የሚገባልህን እንኳን ማለት ነው እና ሌሎች አሁን ብዙ ነገሮችን መጥቀስ ይቻላል። ጥሩ የምትለው አይነት አይደለም። ያ እስር ቤት ጥሩ እንደማይሆን አስበን ስለሆነ ነው እንጂ የከፋ አይነት ነው። አባትሽ ጠበቃሽ ነበሩ። አባቴም፣ አዎ፣ ሌላም ሰው ነበረ። እና አባትሽን ማግኘት ይች ነበረ። ሁለተኛውን ጠበቃ ነው ማግኘት ማትች የነበረው ማለት ነው? ሁለቱንም ማግኘት አልችልም ነበረ። ከአባትሽ ጋር ከተወሰነ ጊዜ ወዲህ ማለት ነው፣ ከሁለት አመት ወዲህ ማንንም ማግኘት አልችልም ነበረ። አባቴ በመጠየቂያ ቦታ እንዳልኩ እናትና አባት ያገኘኛል እንደዛ። እንደ ጠበቃ ግን የህግ ጉዳዮችን ለመመካከር አንችልም ነበረ። የትኛውም ጠበቃ አይችልም። ለመሆኑ የንጽህና ሁኔታ፣ የጽዳት ሁኔታ፣ ምግብ፣ ውሃ እንደዚህ የመሳሰሉ ነገሮችስ እንዴት ነበሩ? እኔ ከቤት የሚመጣልኝን ነው፣ ከቤተሰብ ነው የምጠቀመው። ግን ያው ምግቡን አይቼዋለሁ እና ያ ጥሩ የሚባል አይደለም፣ መጥፎ የምትለው አይነት ነው። እንጀራም ሆነ ወጡም ሆነ ያው አንድ ሰው አይደለም። እኛ ሳናጠፋ እየገባ ነው። አጥፍተው የገቡ እንኳን ቢሆኑ ይህንን በምግብ በድሉ እንደዚህ የሚል ነገር የለም። ግን በቃ በጣም ጥሩ ያልሆነ የምትለው አይነት ነው። ሪዮት፣ የኢትዮጵያ መንግስት ባለስልጣናት ብዙ ጊዜ ሲጠየቁ ኢትዮጵያ ውስጥ የፖለቲካ እስረኛ የለም እያሉ ነው የሚናገሩት። ይህ እንግዲህ ግልጽ የሆነ ውሸት ልበልህ እንግዲህ። ምክንያቱም እኔ ሌሎች ብዙ የፖለቲካ እስረኞችን አቃለሁኝ። ስለ ራሴ እንኳን ብነግረህ ማለት ነው፣ የራሴ ኬዝ በቂ ነው እና ምን አድርጌ ነው የታሰርኩት ቢባል፣ ምናልባት ችሎቱን ተከታትላችሁ ከሆነ ከችሎቱ መረዳት ይቻላል፣ ከክስ ቻርቼ መረዳት ይቻላል። ምንም አይነት እነሱ ያሉትን ሽብርተኝነት ሙከራም ይሁን ያሉት ነገር በፍጹም የለም። ግልጽና ግልጹ ነገር ምንድነው፣ ስለ ጻፍኩ ነው የታሰርኩት ግን የፖለቲካ እስረኛ የለም ለማለት ሰው ስለ ጻፈ ወይ ፓርቲ አባል ስለሆነ መብቱን ስለ ጠየቀ አይታሰርም ለማለት የሚጠቀሙት ነገር ነው ይሄ። ግን ማታለል የሚችሉት ሰው ጥቂት ይመስለኛል። እዛ እስር ቤት ውስጥ ያሉ ሌሎች ሰዎች ሁኔታስ ምን ይመስላል? አብረውሽ የነበሩት የእነሱ የአያያዛቸው ሁኔታ፣ ስሜታቸው፣ መንፈሳቸው በአጠቃላይ የእስር ቤት አያያዝ ምን ይመስላል? አንድ ሰው አጥፍቶ ምናል ሳያጠፋ የገባው ቢያንስ መሰረታዊ የሆኑ መብቶቹ ተጠብቀውለት ሊታሰር ነው የሚገባው ግን ያለ ሁኔታ ምንድን ነው ያልኩ፣ ከምግብ ጀምረ ብታየው አንደኛ በጣም የተፋፈገ ነገር ነው። በተለይ አሁን አሁን እስረኞች እየበዙ ነው ያሉት። እኔ የነበርኩበት እንኳን እቺን ሁለት ዓመት አካባቢ የሆነ ያው ለማግረል ስለተፈለገ አራት ሰው ሆነን ለብቻዬ ነው ከአራት ሰዎች ጋር። ግን ሌላው አካባቢ ያለው እስረኛ በጣም በተፋፈገ ሁኔታ ነው የሚኖረው። የመድኃኒቱም ሁኔታ የሕክምናውንም ሁኔታ ብነግርህ በቂ ሕክምና ሕክምና ያገኛል ብለህ የምታስበው አይነት ነገር የለም። ምርመራ አይደረግም። ምርመራ የሚደረገው ከስንት አንድ ወይ በጣም ብሶብህ ነው እንጂ የሆነ መድኃኒት የመጻፍ ነገር ነው ይሄ፣ ፔንኪለሮችን ያለው በአብዛኛው ማለት ነው። ሌላው ደግሞ በተለይ የፖለቲካ እስረኛ ጋር ሰላምታ የሚባባል ወይንም ደግሞ ለመቅረብ የሚሞክር እስረኛ ካለ ያው ብዙ ችግሮች ይደርሱበታል እና ውጥረት የበዛበት ምናልባትም ከውጭ የበለጠ ፍርሃት የነገሰበት አይነት ነገር ነው የምታየው። ብዙ ችግሮች ስትይ ምን ምን አይነት ችግሮች አሉ? በአካል ላይ የሚደርሱ ጉዳቶች አሉ እንደ ድብደባ አይነት ወይም ሌሎች ይሄ እንግዲህ የምነገር ትንሽ የሚከብደው ሴቶች ክልል ነው ነው የማቀው። እሱንም እንደውም ሰፋ አድርገሽ እንደውም እሱንም እንድትነግረኝ እፈልጋለሁ። በሴት እስረኞችስ ላይ ያለው ሁኔታ በተለይ ደግሞ ምን ይመስላል? አያያዙ በደል ይፈጸማል። እንደዚህ አይነት የክፋት አያያዞች አሉ። አዎ ያልኩህ እኮ ነው። ለምሳሌ አንዱ ሰው ሰላም ስለተባባለ ብቻ ችግር ሊፈጠርበት አይገባም አይደለ? ግን ለምሳሌ ከአንድ የፖለቲካ እስረኛ ጋር ሰላም ሲባባል ከታየች ማስጠንቀቂያ ሊሆን ይችላል። ወይም በቃ ልዩ የሆነ አስተያየት ይደረግባታል፣ ክትትል አይነት ነገር ማለት ነው። እንደዚህ አይነት ነገሮችን ታያለን። የወደፊት ሀሳብሽ ምንድን ነው ሪዮት? ባጭሩ፣ በአጠቃላይ በህይወትሽ ውስጥ ምንድን ነው ከአሁን በኋላ የምታስብ? እንግዲህ እንዳልኩ ድንገተኛ የሆነ ፍቺ ነው የሆነ ጊዜ ደርሶ፣ ወይም ደግሞ አውቀ ስትፈታና ድንገት ሲሆን ይሄ ጥያቄ ይለያያል። ግን አሁን ውስጥ ያለው ነገር ምንድን ነው? በፊት የምኖረውን ነገር መቀጠል ነው ለምሳሌ ማደርገውን ትግል በመጻፍም ሊሆን ይችላል። በምችለው ነገር በሙሉ መልካም ኢትዮጵያ፣ ፍትህ፣ የሰፈነባት ዲሞክራሲ ያለባት ኢትዮጵያን እስከማይ ድረስ በእኔ በኩል ትግል ይቀጥላል። በጣም አመሰግናለሁኝ። ርዕዮት ደህናንሽ ወደ ተከታዩ ዘገባ እናልፋለን። በሽብር ወንጀል ተከሰው በክርክር ላይ ካሉት ከቆዩት ጋዜጠኞችና የኢንተርኔት ላይ አምደኞች ወይም ብሎገሮች መካከል አምስቱ ትናንትናና ዛሬ ከእስር ተለቀዋል። በፍርድ የተጣለበትን ቅጣት እየፈጸመች የነበረችው ሪዮት አለሙም መፈታቷን ቀደም ባለው ዘገባ አዳምጣቸዋል። ከተፈቱት ብሎገሮች ወይም የኢንተርኔት አምደኞችና ጋዜጠኞች እንዲሁም ከጠበቆቻቸው ጋር መለስካቸው አማሃ ጥቂት ቆይታ አድርጓል። ተከታዩን ልኳል። ዜናውን ትናንትና የሰማሁት ቢሆንም እንዴት ባለ ሁኔታና ምክንያት እነዚህ እስረኞች እንደተፈቱ ግልጽ አልሆነልኝም ነበረ። ይህን ለማወቅ ከጠበቆቻቸው መካከል ለአቶ አማሃ መኮንን ዛሬ ከሰዓት በኋላ ስልክ ስደውልላቸው ከተፈቾቹ መካከል አራቱ አብረዋቸው እንደነበሩና ምሳቸውን እያጠናቀቁ እንደሆኑ ወደዚያው ልመጣ እንደምችልም ነገሩኝ። ደርሽ የስቀላቀላቸው እንዳናግራቸው የሁላቸውን ፈቃድ ጠየቅኳቸውና ፈቃዳቸውን ሰጡኝ። ከአንቺ ልጀምር። ማለት ትላንትና ስሰማ የአንችን ስም አልሰማሁም ነበር መፈታትሽ። ዛሬ ግን እዚህ ከጓደኞች ጋር አይሻለሁ። ዛሬ ነው የተፈታሹ? አዎ ዛሬ ነው የተፈታሁት። ውጭ አሉኝ። እንግዲህ የት እንደምወጣ አላወቅኩኝም ነበረ። ያው አሁን እንግዲህ እዚህ የምታገኘኝ ቦታ አለኝ። ተፈትሻለሁ ማለት ነው። ስትፈች ምን ተባልሽ? ንውጡ ተባልን። ማለት እኛ ግቢ አሁን ቀጠሮ ያለበት ግቢ ውስጥ ነበር የነበር ነው ማለትና ኤዶም፣ ንውጡ ተባልን ተፈቾች ናቸሁ ተባልን እና ማንም አላመንም ነበረ። በቃ በመፈታተሽ የተሰማሽ ንገርኝ። መጀመሪያ ልክ ውጡ እንደተባለን አለቀስኩኝ። ማለት ምን አይነት ጨዋታ ነው እንደዚህ ጨዋታ ብዬ ማለት ነው እና ታፍኝ ምናምን የሆነ ሰዓት ላይ ከዛ ተለቀቅኩኝ። ተበሳጭቻ ያለቀስኩ መጀመሪያ ላይ ማለት ነው። ከዛ በኋላ ተረጋግቼ በቃ ውጡ ምናምን ተባለ። ስለዚህ ወይ ተፈተንም ላይሆን ይችላል፣ ማዕከላይም ሊወስዱ ይችላሉ፣ ጣቢያም ሊወስዱ ይችላሉ ምናምን ይሄን እያሰብን ነው የወጣ ነውና፣ በቃ እቃችንን ይዘን ወጣን። በቃ አላምን። በቢጃማ ነበር ይወጣ ነው። ልብስ ምናምን ራሱ የቀየር ነው፣ ቢሮ ነው የቀየር ነው። ካለማ ምናችን የተነሳ ማለት ነው። እናንተ አታምኑም፣ በቃ መንግስት ምሯቸዋል ምናምን አሉ፣ ለዛ ያሉ ሰዎች፣ ፖሊሶች፣ ሃላፊዎችና ወጣን። ከዛ ወንድሜንና የሪዮትን እህት አየኋቸው ሲወጣ ውጪ ማለት ነው። ትንሽ ስንቆይ የነ በፍቄ አለመውጣት ደግሞ ሰማን ማለት ነው። ከዛ እሱ በጣም አሳዘነን። ያው በቃ ነው። አሁን ስለ እነሱ ምን ታስቢያለሽ? እኔ ግራን የገባኝ ማለት ምንም ይለየን ነገር የለም በቃ እኛ እና እነሱ እኛ ተፈተን እነሱ የማይፈቱበት ምንም አይነት አግባብ የለም። እና እንግዲህ በሂደት ይፈታሉ ብዬ አስባለሁ። ትናንትና ነው የተፈታው። እርግጥ እንድትሰማ ነገር ያው አጋጣሚ አስር ሰዓት ነው የተጠራ ነው። እንደዚህ አይነት ስህተት ይሰራል በብዛት ግቢ ውስጥ በስህተት ተጠርቶ ሰው ሊመለስ ይችላል። እንደዛ መስሎንም ነበር። ግን የሚፈታ ሰው ዝርዝር ላይ ሳይ የተስፋለምና የአስማማውንም ስም አየሁት። እዛ ያሉ አቤልና ናትናኤል ጋር እያወራን ነበር ምንድን ነው እየሆነ ያለው የሚል ማለት ነው ብዙ ልጆች ያው ጣቢያ ሊወስዷቸው ይችላሉ፣ ማዕከላዊ ሊወስዷቸው ይችላሉ የሚል ግምት ነበራቸው። ያው ተዘጋጅ ምናምን ምንም ቃል ያስኩም ቀልድም ስለሚመስል ማለት ነው። ፍርድ ቤት ቀጠሮ እየጠበቅ ናውጣ ተፈታሀል ስትባል ማንም የሚፈታኝ ብለን የምጠይቀው አይደል። ያው ፍርድ ቤት አልቀረብክም። ስለ ጓደኞች ንገረኝ። ስለ ቀሪዎቹ ጓደኞች እነሱ ጋር የተከሰስነው ነው፣ በተመሳሳይ ጉዳይ ነው። ከመጀመሪያ ጀምሮ አብረን እስካሁን የመጣንበት ሂደት አንድ አይነት ነው አሁን ግማሻችን ወጥተን ግማሻችን የምንፈጣበት ምንም ምክንያት ያለ አይመስለኝም። አሳማኝ ምክንያት የእነሱ አለመፈታት ያው ደስታችን በጣም ጎደሎ ነው የሚያደርገው። እንደውም ደስታ እንዳይኖር ያደርገዋል። በጣም የሚያስከፋ ነገር አለ። በኋላ ማታም ነው የሰማነው። እነዛ የከዳቸው ይመስልሃል፣ እነሱን የከዳ ያክል አይነት ስሜት አለኝ በመውጣት ግን፣ አይሆፕ በጣም እነሱም ጥሩ እኛ እንደሚቀላቀሉ ምንም እነሱን እዛ የሚያቆያቸው ምንም አይነት ሕጋዊ ምክንያት አለ ብዬ ተሳለም። ያው እንግዲህ ተፈተናል። ከቤተሰቦቻችን ከጓደኞቻችን ጋር ተገናኝተናል። ተገድቦ የነበረው ነፃነታችንም ተመልሷል። በዚህ በጣም በጣም ደስተኞች ነን። ግን ቀሪ ጓደኞቻችን አራት ጓደኞቻችን አሁንም በስር ላይ ነው ያሉት። እነሱ ተፈታው ከኛ ጋር እንዲቀላቀሉ በጣም በጣም ከፍተኛ ፍላጎትና ጉጉት አለን። ተስፋ እናደርጋለን ደግሞ የእነሱም ኬዝ ከኛ የተለየ ባለ ስላልሆነ እነሱም ይፈታሉ፣ በቅርብ ከኛ ጋር ይቀላቀላሉ ብለን ተስፋ እናደርጋለን። ምንድነው የተሰማ ዛሬ? የመጀመሪያ ጊዜ ሲጠራ እንትን እኔ ምንም አላመንኩም። እስከ መጨረሻው ሰዓት የስራ ማጠናቀቂያ ሰዓት ድረስ አልወጣውም ነበረ። መጨረሻ የሚወጣውት እንደውም ከግቢውም መጨረሻ ወጣውት እኔ ነበርኩና ልክ ማህሌት እንዳለችው እኔ በፒጃማ ነበር የወጣውት። ምክንያቱም የምትጠብቀው ነገር አይደለም። ከተፈቺ ስም ዝርዝር ውስጥ የራሰን ስም ስሰማ ገና ሐምሌ 13 ቀጠሮ ነው ተብሎ ባለበት ሁኔታ ገና ወይ አልተከላከልክ ወይ እንደዛ ባለበት ሁኔታ ላይ በጣም ከባድ ነው ለማመን ና አይ፣ ትክ ተሳስታችኋል፣ ቼክ አድርጉ በተደጋጋሚ ስል ነበር። ና ምክንያቱን ነበር ለማወቅ በጣም በተደጋጋሚ ስጠይቅ የነበረው መጨረሻ ላይ ክስ ተቋርጦ ነው። በአቃቤ ሕግ በኩል ክስ ተቋርጧል ነው የተባል ነው እና በቃ ከዚህ የተለየ ምንም ማብራሪያ አልተሰጠንም። ወጣን፣ ግን ስንወጣ ደግሞ አብረውን የታሰሩ ጓደኞቻችን በር ላይ ነበሩ። እነሱን እንኳን በቅጡ የመሰናበት እድል እንኳን አላገኘንም። አለን ያላገኘውን በግሌና በጣም ጸጸት ነው የሚሰማ። ግራ ነው የምትጋባው። ድብልቅልቅ ያለ ስሜት ውስጥ ነው የነበር ነው ትላንትናና በጣም አስቸጋሪ ነው። አሁንም እንደዛው ስሜት ውስጥ ነው ያለሁት ማለት እችላለሁ። በዚህ አጋጣሚ ሌላ ማለት የምፈልገው ነገር በጣም በመላው ዓለም ያሉ ኢትዮጵያኖችም የውጭ ዜጎች የእኛን ጉዳይ እየተከታተሉ በጣም በብዙ በብዙ መልኩ ሰፖርት አድርገውናል። ጠበቆቻችን፣ ቤተሰቦቻችን፣ ጓደኞቻችን፣ የሚዲያው ማህበረሰብ በጣም ብዙ ሰው ነው የእኛን ኬዝ እየተከታተለ። ይህንን ከጎናችን ቆሞ የነበረው እና በጣም በጣም በጣም እናመሰግናለን እግዚአብሔር ይስጥልን ማለት ነው የምፈልገው። አስማማ፣ አንተስ እንዴት ነው ስሜት ትነግረኛለን? ያው የኔም ስሜት ብዙም ከጓደኞች የተለየ አይደለም። ግን እኔ አሁንም ድረስ ያለውበት ትክክለኛው ስሜት ግራ መጋባት የሚለው ነው የሚገልጸው። ድንገት ነው የተጠራሁት። እንዳልተፈታው ለማስረዳት ነው የወጣሁት። ከዛ እንደ ተፈታው ተነግሮኝ ነው የወጣሁት። ከግቢው የምንወጣበት የመጨረሻው በር ላይ ክስ ተቋርጧል የሚል ማስረጃ ሲደርሰኝ ብቻ ነው እንደወጣው ወይም እንደ ተፈታው የተረዳሁት እንጂ ከዛ በፊት አልተፈታውም። ተፈቻ አይደለውም ገና ቀጠሮ ያለኝ ሰው ነኝ ስል ማንም የሰማኝ ወይም የነገረኝ ሰው አልነበረም። ክሱ መቋረጡ እና በዚህ አይነት ሁኔታ ውስጥ ነው የወጣሁት። ሲወጣ ደግሞ ጓደኞቼ ምናልባት ትላንት የወጣ ነው ሶስት ልጆች ነበር። ቀሪዎቹ በንጋታው ይወጣሉ ብለን ተስፋ አድርገን ነበረ። ከነሱ ውስጥ ግን የተወሰኑት ሁለቱ ብቻ ነው የተለቀቁት። ስለዚህ ሌሎቹ በመቅረታቸው በጣም ቅር ብሎናል። አፈታታችንም ያልጠበቅነው ነው። ሌሎቹ መቅረታቸው ያው ውስጣችን አሁን ቅሬታ ውስጥ በግሌ በተለይ እኔ በጣም ቅር እንዳለኝ ነው ያለሁት። ግን ፈቱ ይመስላል በጣም ተስፋ አደርጋለሁ። በተመሳሳይ ኬዝ ነው የገባ ነው። የተለየ ነገር አለ ብዬ ምንም የማስበው ወይም የምገምተውም ነገር የለም። ስለዚህ እነሱም ከጊዜ በኋላ ይወጣሉ፣ ቤተሰቦቻቸውን ይቀላቀላሉ የሚል ተስፋ ነው ያለ። ሁላችሁም እንኳን ደስ ያላችሁ። እንደተገለጸው ታሳሪዎቹ የተፈቱት ለፍትህ ሚኒስቴር በህግ በተሰጠው መብት መሰረት ክሱ እንዲቋረጥ በተፈቾዎቹ ላይ ማለት ነው በማዘዙ ነው። ለዚህ ምክንያቱ ግን ምን እንደሆነ አይታወቅም። ይህ ቢመለስ መልካም እንደነበረ አቶ አማሀ መኮንን ይናገሩና ተጨማሪ ማብራሪያዎች ይሰጣሉ። ይሄ ባለመደረጉ የተጣሰ ሕግ አለ ወይም የተፈቱ ሰዎች ላይ የደረሰ ጉዳት አለ በሚል አይደለም። ነገር ግን ምንም ምክንያት የለም። ክሱም ማንሳት ስልጣን አለው። ክሱም ማንሳት አግባብ ነው ካለ መስሪያ ቤቱ በአግባቡ ተከሳሾቹም ፍርድ ቤት እንዲቀርቡ ተደርጎ እኛም ጠበቆቹ ተገኝተን በፍርድ ቤት ይሄው ታዳሚ፣ ሌላውን ጉዳይ ሲከታተል የነበረው ታዳሚ በተገኘበት መስሪያ ቤቱ በዚህና በዛ ምክንያት በእናንተ ላይ ክሱን አቋርጧል ብሎ ቢገለጽ ከግልጽነት አንጻር የተሻለ ይሆን ነበር የሚል እምነት አለኝ። እንግዲህ አሁን ፍትህ ሚኒስቴር ልክ እንዳነሰው በራሱ ምክንያት እንደገና በዚሁ ጉዳይ እነዚህን ተከሳሽዎች ሊከስ ይችላል። ህጉ በዚህ በኩል ችግር ያለበት ነው። ፍትህ ሚኒስቴር ያነሳውን ክስ ምናልባት የወንጀሉ ጉዳይ ይርጋ የይርጋ ጊዜ ከሚያልፍ ድረስ እንደገና ሊያንቀሳቅሰው ይችላል፣ አይከለክለውም። ይሄ የተደረገባቸውም አጋጣሚዎች ብዙ ናቸው። ከህግ አንጻር እዚህ አካባቢ የሚነሳውም ጥያቄ ይሄ ነው። አንድ ሰው ክስ ከቀረበበት በኋላ ፍትህ ሚኒስትር በራሱ ጊዜ ክሱን ያነሳል። ግን እስከ መቼ ድረስ ይሄ ጉዳይ ተንጠልጥሎ ይቆያል? አንድ ቦታ መቋጨት የለበትም ወይ የሚል ህጉ ለዚህ መልስ መስጠት የለበትም ወይ የሚል ብዙ ጊዜ የሚነሳ ጥያቄ ነው እንጂ ህጉ አሁን የሚከለክለው አይደለም። መስሪያ ቤቱ በማናቸውም ጊዜ እንደገና ሊያንቀሳቅሰው ይችላል። አመሰግናለንም መለስካቸውን ለዘገባው አመሰግናለሁኝ። በነገራችን ላይ ክቡራትና ክቡራን አድማጮች የታሰሩት ወይም ታስረው የቆዩት ጋዜጠኞችና ብሎገሮች የተፈቱበትን ውሳኔ የሂደቱን ሁኔታ ማብራሪያ ለማግኘት ከፍትህ ሚኒስቴር ማብራሪያ ለመጠየቅ ጥረት እያደረግን ያለ ነው። እንደደረሰን ይዘንላችሁ እንመለሳለን። አሁን ወደ ተከታዩ ዘገባ ነው የምናልፈው። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ በኢትዮጵያ ሁለቱ የዞን ዘጠኝ አምደኞችና ሶስት ጋዜጠኞች ከስር መለቃቸው ያስደሰተው መሆኑን ገልጠዋል። በጋዜጠኞቹ ላይ የቀረቡ ህዝብን ለአመፅ የማነሳሳትና አሸባሪነት ክሶችም መሰረዛቸው ተዘግበዋል። ሰለሞን ክፍሌ አጠር ያለ ዘገባ አለው። ጋዜጠኛ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋለም ወልደየስ ጦማርያኑ ማህሌት ፋንታሁንና ዘላለም ክብረት ተይዘው የታሰሩት ባለፈው ዓመት ሚያዝያ ወር ውስጥ እንደነበር ይታወሳል። በወቅቱ ሌሎች አራት የዞን ዘጠኝ ጦማርያን ማለትም አቤል ዋቤላ፣ አጥናፍ ብርሃኔ፣ በፈቃዱ ኃይሉና ናትናኤል ፈለቀ አብረው መታሰራቸው አይዘነጋም። እንደተገለጸው በሁሉም ላይ የቀረቡት ክሶች ደግሞ ሕዝብን ማነሳሳትና አሸባሪነት የሚሉ ናቸው። እዚህ በዩናይትድ ስቴትስ ኒውዮርክ ከተማ የሚገኘው ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ኮሚቲ ቱ ፕሮቴክት ጀርናሊስት ወይም በምህፃር ሲፒጄ ተብሎ ይታወቃል። ከቅርብ ዓመታት ወዲህ የታሳሪ ጋዜጠኞች ቁጥር እያደገ ከታየባት ኢትዮጵያ የእነዚህ ጋዜጠኞች መለቀቅ እንዳስደሰተው ገልጿል። በሥራቸው ምክንያት የታሰሩ ቀሪዎቹ የዞን ዘጠኝ ጋዜጠኞችን በተመሳሳይ የቀረቡባቸው ክሶች በአስቸኳይ ተሰርዘው እንዲፈቱ ለባለሥልጣናቱ ጥሪ አቅርቧል። የድርጅቱ የአፍሪካ ፕሮግራም አስተባባሪ ሱ ቫለንታይን በኢትዮጵያ ትናንት አንዳንድ ጋዜጠኞችና ጦማሪያን ከእስር በመፈታታቸው እንዲሁም ዛሬ በርዕዮት ዓለሙ መለቀቅ በጣም ተደስተናል። አንድም ጋዜጠኛ ስራውን በመስራቱ ምክንያት ብቻ ወህኒ ቤት መቆየት የለበትም። በኢትዮጵያ ወህኒ ቤቶች የሚገኙ ጋዜጠኞች በሙሉ እንዲፈቱ ሲፒጄ፣ ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል፣ ሁማን ራይትስ ዋችና ሌሎችም በርካቶች የኢትዮጵያ መንግስት ባለፉት ዓመታት ሁሉ ሲወተውቱ መቆየታቸው ይታወቃል። ተቾች ትላንትናና ዛሬ እነዚህ አነስተኛ ቁጥር ያላቸው ጋዜጠኞች የተፈቱት ከታቀደው የፕሬዝደንት ባራክ ኦባማ የኢትዮጵያ ጉብኝት ጋር በተያያዘ ነው ብለው ያምናሉ። የሲፒጄዋ የአፍሪካ ፕሮግራሞች አስተባባሪ ሱ ቫለንታይን በዚህ ላይ ምን አስተያየት አላቸው? ከፕሬዝደንቱ ጉብኝት ጋር የተያያዘ ለመሆኑ በእርግጠኝነት ማወቅ አንችልም፣ ነገር ግን በጉብኝቱ ምክንያት ለፕሬዝደንቱ ክብር ተብሎ ከሆነ የተፈቱት ይሄ በራሱ የሚያመለክተው ኢትዮጵያ ለጋዜጠኞች በነጻነት ስራቸውን እንዲሰሩ ፍላጎት ያላት መሆኑን ለማሳየት ይመስላል። ዛሬም በኢትዮጵያ እስር ቤቶች ብዙ ጋዜጠኞች እንዳሉ በሚገባ እናውቃለን። በእኛ እምነት በዚህ ሁኔታ ፕሬዝደንት ኦባማ ኢትዮጵያ መገኘት አይገባቸውም። ነገር ግን አሁንም በእስር ላይ ስለሚገኙት ጋዜጠኞች መንግስት ምን ለማድረግ እንዳቀደ ወይም እንደሚያስብ አናውቅም። በሲፒጄ ጥናት መሰረት ኢትዮጵያ ውስጥ አሁንም በእስር ላይ የሚገኙ ከአስር በላይ ጋዜጠኞች ያሉ ሲሆን ብዙ ጋዜጠኞችን በማሰር በአፍሪካ ከኤርትራ ቀጥላ በሁለተኛ ደረጃ ላይ የምትገኘው ኢትዮጵያ ናት። ጥናቱ ሳንሱርን በተመለከተም ኢትዮጵያ በዓለም በአራተኛ ደረጃ ላይ የምትገኝ ከፍተኛ የሚዲያ ቁጥጥር የሚደረግባት ሀገር ናት ይላል። ይህንኑ አስመልክቶ አሁን ከመሸ በደረሰን ተጨማሪ ዜና መሠረት ፍሪደም ሃውስ አጠር ያለ መግለጫ አውጥቷል። የጋዜጠኞቹን መፈታት በደስታ እንቀበላለን ያሉት የድርጅቱ የአፍሪካ ፕሮግራም ዳይሬክተር ቩካሲን ፔትሮቪች፣ ቀድሞውኑ የታሰሩት በሕገ መንግሥቱ የተረጋገጠላቸውን ሐሳብን በነጻ የመግለጽ መብታቸውን በመጠቀማቸው ነው ሲሉ አሳስበዋል። የኢትዮጵያ መንግሥት በቀሪዎቹ ላይ ያቀረበባቸውን ክሶች ሰርዞ ሁሉንም እንዲፈታም ፍሪደም ሃውስ ጥሪ አስተላልፏል። ሰለሞን ክፍሌን ለሪፖርቱ እናመሰግናለን። አድማጮች፣ በሌላ ዜና ዓለም አቀፉ የሰብአዊ መብት ድርጅቶች የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል ኢትዮጵያ ከፕሬዚዳንት ኦባማ ጉብኝት በፊት የታሰሩ ጋዜጠኞችን በሙሉ ትፍታ በሚል መግለጫ አውጥቷል። የኢትዮጵያ መንግስት ሀሳባቸውን በነጻ ለመግለጽ በሞከራቸው ብቻ ያሰሯቸውን የኢንተርኔት አምደኞችና ጋዜጠኞች ለመፍታት የደረሰበት ውሳኔ አወንታዊ እርምጃ ነው ብሎ ነገር ግን ከዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት በፊት ኢትዮጵያ ገጽታዋን ለማሳመር ስትል ብቻ ለይስሙን ላይ የምታደርገው ካልሆነ የቀሩትንም ጋዜጠኞች መፍታት አለባት ነው ያለው አምነስቲ ኢንተርናሽናል። አክሎም እንደ ሌሎች ሁሉ በአሸባሪነት ተከሰው የታሰሩት ጋዜጠኞች እስክንድር ነጋና ውብሸት ታየም በአስቸኳይና ያለምንም ቅድመ ሁኔታ ወይም ግዴታ እንዲፈቱ ነው ያስተላለፈው። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እየተላለፈላችሁ ያለውን የሐሙስ ምሽት ስርጭት ነው እየተከታተላችሁ ያላችሁት። አሁን ከምሽቱ 3 ሰዓት ከ35 ደቂቃ የሆነ ነው አዲስ አበባ ላይ። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ከትናንት በስቲያ በሕዝብ ተወካዮች ምክር ቤት ለተነሱ ጥያቄዎች ምላሽ ከሰጡባቸው ነጥቦች መካከል የግንቦት አጋማሹን ምርጫ የሚመለከትም ይገኝበት ነበር። ምርጫው ፍትሐዊ ዴሞክራሲያዊና ተአማኒ ስለነበር ሰዎች የተለያዩ ነገሮች ቢሉም ብዙም አያሳስበንም ብለዋል። ጠቅላይ ሚኒስትሩ ገዢው ፓርቲና መንግስት በሕጋዊና በሰላማዊ መንገድ ለሚንቀሳቀሱ ፓርቲዎች የተለያዩ የተሳትፎ መድረኮችን እንደሚያዘጋጁም ገልጸዋል። የኤርትራ መንግስት ክልሉን በተለይም ኢትዮጵያና ጅቡቲን ለማናጋት ከሚያደርገው ጥረት ካልተገታ ኢትዮጵያ እርምጃ ለመውሰድ የምትገደደበት ሁኔታ ሊኖር ይችላል ሲሉም አስጠንቅቀዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበር ዶክተር መረራ ጉዲና እና የሰማያዊ ፓርቲ ፕሬዚደንት አቶ ይልቃል ጌትነትን በእነዚህና በሌሎችም ጉዳዮች ላይ አመለካከታቸውን እንዲገልጹ አስተያየቶቻቸውን እንዲሰጡ በትናንቱ ፕሮግራማችን መጋበዛችን ይታወሳል። ዛሬ ደግሞ ስለ ቀጣዩ የትግል ዘዴያቸውና ኤርትራን በሚመለከት በተነሳው ነጥብ ላይ ያላቸውን ሀሳብ ያጋሩናል። ያነጋገረቻቸው አዳነች ፍሳሐ የናት። ተቃዋሚዎች በኩል ቀጣዩ ስትራቴጂያችሁ፣ ቀጣዩ የትግል ዘዴያችሁ ምን ይሆናል ብላችሁ ታስባላችሁ? ዶክተር መረራ። ተቃዋሚ ኢህአዴግ ምርጫ ሰረቀ፣ ምርጫ አጭበረበረ፣ የህዝብ ድምጽ ዘረፈ ብለን እጃችን አጥፈን የኢትዮጵያ ሕዝብ እድልን ለኢህአዴግ ትተን እጃችን አጥፈን ቤት ገብተን የምንቀመጥበት ምክንያት የለም። ሕዝቡ ከተቃዋሚ ጎን መሆኑን ስንንቀሳቀስ ለምሳሌ ያካሄዷቸው ህዝባዊ ስብሰባዎች በተለይ በሚሊዮኖች ደረጃ የሚቆጠሩ ወጣቶች ከኛ ጋር ሲሰለፉ እንደነበረ ይታይ ነበር። በግልጽ በአደባባይ ይታይ ነበር። በዚህ ምርጫ እኔ ከሁሉም በላይ ደስ አለኝ፣ በተለይ ወጣቱ አምባገነናዊ የፖለቲካ ስርዓትን ለመሸከም ትከሻ የሌለው ወጣት እየተፈጠረ መሆኑን፣ ለመብቱ ለክብሩ፣ ለነጻነቱ ለመንቀሳቀስ ለመታገል የተቆረጠ ወጣት እንዳለ ያየሁበት ስለሆነ እኔ እንዳውም በዚህ ምርጫ በጣም ደሳለኝ እሱ ነበር ዋና ጉዳይ ሕጋዊና ሰላማዊ ትግላችን ይቀጥላል። የኢትዮጵያ ሕዝብ ይዘን ለመብቱ ለክብሩ፣ ለነጻነቱ እንዲደራጅ እንዲንቀሳቀስ ትግላችን ይቀጥላል። የተቃዋሚ ኃይሎች አቋም ገንብቶ የመስራት የተባበረ የሀገሪቱ ዴሞክራሲያዊ ኃይሎችን ወደ መፍጠሩ እኛም መሄድ አለብን። የተባበረ የህዝብ ትግልን ለመምራት መዘጋጀት አለብን። የተበታተነው የተቃዋሚ ኃይልን በሚሆን መንገድ እንዲቀራረብና የጋራ ስትራቴጂ ፈጥሮ የሚንቀሳቀስበትን ሁኔታ መፍጠር አለብን። ከሀገር ውጭም የኢትዮጵያ ዴሞክራሲ ኃይሎች እስካሁን የተጓዝንባቸው መንገዶችን እንደገና ገምግመን የበለጠ የተሻለ ውጤት ሊኖር በሚችልበት ደረጃ በተለይም ወጣቱን አደራጅተን ትግሉን ከመቀጠል ውጭ አማራጭ ስለሌለን በዚህ አቅጣጫ ትግሉን ለመቀጠል እየተነጋገርን ነው። ትግሉ በዛ ህጋዊና ሰላማዊ ትግሉ የኢትዮጵያ ሕዝብ መብቱን፣ ክብሩን፣ ነጻነቱን እስኪጎናጸፍ ድረስ ይቀጥላል የሚል ግምት አለኝ። እንቀጥላለን። አቶ ይልቃል አሁን እንደተባለው ይሄ ምርጫ አንድ የሰጠው የተግባር ትምህርት አለ፣ ለሁሉም ባለድርሻ አካላት ለዓለም አቀፍ ማህበረሰቡም ለራሱ ለኢህአዴግ አባላትም ለኢትዮጵያ ሕዝብም ለፖለቲካ ፓርቲዎችም አሁን ያየነው ትምህርት መቶ ፐርሰንት አንድ ፓርቲ ለኢትዮጵያ አይነት የፖለቲካ ሁኔታ ባለበት ሀገር ውስጥ መቶ ፐርሰንት ሲያሸንፍ ይሄ ስርዓት ምን እንደሆነ ያለ ክርክር፣ ያለ ውይይት ሁላችንም አንድ ያስተሳሰብ ደረጃ ላይ እንድንደርስ ትምህርት የሰጠ ነው። እኛም ያለው የትግሉ ደረጃ የት እንደደረሰ ተገንዝበን ከአገዛዝ ወደ ዲሞክራሲ ወደ ብዙሃን ፓርቲ መሸጋገር የሚያስፈልገው ዋጋ ሁሉ ከፍሎ በሰላማዊ ትግል ወደፊት መራመድ እንዳለብን እና በግልጽ ቋንቋ ትግሉ የነጻነት ካገዛዝ ወደ ዲሞክራሲ ሂዶ የመድበለ ፓርቲ ስርአት የሚያስፈልጉትን ሁኔታዎች ሁሉ ለማሟላት ምን መደረግ አለበት የሚሉት ነገሮችን አስቦ በዛ መልኩ ማቀድ ያስፈልጋል። በዓለም ታሪክም ቢሆን አገዛዝ ፈቅዶ ለህዝብ ስልጣን የሰጠበት ታሪክ የለም። ስለዚህ የስልጣኑ ባለቤትና የሀገሩ ባለቤት ህዝቡ ነው። ለዚህ ደግሞ የፖለቲካ ፓርቲዎች ትግሉም በሚመጥን ደረጃ ራሳቸውን አቅማቸውን የመምራት ልምዳቸውን አጠናክረው ይሄ ለውጥ ደግሞ በተረጋጋና ሰላማዊ መንገድ በሆነ ሁኔታ እንዲሆን ያለ የአመራር ክፍተት እንዳይፈጠር የትግሉን ደረጃ የመጠና አመራር እንዲሰጥ ፓርቲዎች ጠንክረው ስራቸውን መስራት አለባቸው የሚል እምነት አለኝ። በመጨረሻም እንግዲህ የኢትዮጵያ ጠቅላይ ሚኒስትር ኤርትራን በሚመለከት ያነሱት ነጥብ አለ። የኤርትራ መንግስት በተለይም በኢትዮጵያና በጅቡቲ ላይ የሚሰራቸው ነገሮች አሉ፣ ለማተራመስ እየሞከረ ነው እና ከዚህ ተግባሩ ካልታቀበ በስተቀር ኢትዮጵያ እርምጃ ለመውሰድ የምትገደድበት ሁኔታ ሊኖር ይችላል ብለዋል። ና በዚህ ላይ ያላቸው አመለካከት፣ ዶክተር መረራ የኢትዮጵያ መንግስት ብዙ ጊዜ ላለፉት አስራ አምስት አስራ ስድስት ዓመታት በተጨነቀ ቁጥር ኤርትራን ያነሳል። በዋና ጉዳይ እኔ የኢትዮጵያ መንግስት ራሱ መልሶ መላልሶ የውስጣችንን ማየት አለበት። ለዛ መፍትሄ እስካልሰጠ ድረስ ችግሮች በተፈጠሩ ቁጥር ምርጫዎችን ባጭበረበረ ቁጥር የህዝብ የልብ ትርታና አስተሳሰብ አቅጣጫን ለመቀየር ብሎ የሚያወራቸው ነገሮች የትም እያደረሱ አይደለም። ወደ ሰባ ሺህ ሰማንያ ሺህ የኢትዮጵያ ልጆች ባለቁበት ጦርነት እኮ የተገኘ ውጤት አይተናል። የኢትዮጵያ መንግስት በተለይ የኤርትራ ፖሊሲው የተዛባ ፖሊሲው ደጋግሞ አገሪቷን ሲጎዳ እንጂ የጠቀምበት ጊዜ የለም። የኢትዮጵያ መንግስት ደጋግሞ ማሰብ ያለበት ሁላችንም በእኩልነት የምታስተናግድ ዲሞክራሲያዊን ኢትዮጵያን እንዴት መፍጠር እችላለሁ? ሰላምና መረጋጋትን ኢትዮጵያ ውስጥ እንዴት መፍጠር እችላለሁ? አንዳንድ የኢትዮጵያ ፖለቲካ ድርጅቶችም ወደ ውጭ ሳይሆን ወደ ውስጥ በሚያዩበት ሁኔታ በር የዘጋባቸውን ኃይሎችም ጭምር እንዴት አስተናግዳለሁ የሚለውን ለዘጠና ሚሊዮን ህዝብ የሚሆን ፖሊሲ መቅረጹ እንጂ ችግር በገጠመው ቁጥር ወደ ኤርትራን መክሰሱ ማንም መክሰሱ አዋጣው። አቶ ይልቃል አሁንም እንዳየሁት ምንም የተለየ አይደለም። በአጠቃላይ የነገርኩሽ ወይዘሮ አዳነች በዚህ ዓመት የተደረጉት ንግግሮች በሙሉ ከአምስት ዓመት በፊት የተነገሩትን ንግግሮች ብታያቸው ምንም አይነት ለውጥ የላቸውም፣ አንድ አይነት ናቸው። በኤርትራ ጉዳይ ይሁን በተቃዋሚዎችም በማሳተፍ ይሁን ለህዝብ ለልማት ቃል መግባትም ይሁን አንድ አይነት ናቸው። ምንም የተለወጠ ነገር የለም እና ያ ማለት ግን በተግባር መሬት ላይ የምናየው ነገር ግን ከጊዜ ወደ ጊዜ እየተባባሰ ነው የሄደው። እና እንደውም አሁን የኤርትራ ጉዳይ ሊገቡበት የማይፈልጉት የተጨነቁበት ነገር መሆኑን ለማወቅ በቀላል ቋንቋ ህዝባችን አስፈቅደን የሚል ቃል እዛ ውስጥ አስገብተዋል፣ ጠቅላይ ሚኒስትሩ ሲናገሩ። ይሄን የሚያሳየኝ ህዝብ ይደግፈናል አይደግፈንም የሚለው ጭንቀት በውስጣቸው እየተመላለሰ እንጂ የጦር ኃይሎች ጠቅላይ አዛዡ ነው ፓርላማ እያለ ህዝብ በተለየ ሁኔታ ኤርትራ ውስጥ ጦርነት ልንገባ ነው ተብሎ ህዝብን በአጠቃላይ በሙሉ የሚያሳትፉበት አሰራር የለም። ይሄን ጦርነት ቢገቡበት ግን ሁለቱንም መንግስት ጠራርጎ ይዟቸው ሚሄድ ስለሆነ ይገቡበታል ብዬ አላስብም። የተለመደ ንግግር ነው። እሽ እንግዲህ ዶክተር መረራ ጉዲና፣ አቶ ይልቃል ጌትነት ለሰጣችሁኝ ማብራሪያ በጣም አመሰግናለሁ። እኛም ለተሰጠ ልናመሰግናለን። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። በሪዮት ዓለሙ መፈታት ላይ አባቷና የህግ ጠበቃዋ አቶ አለሙ ጎቤቦ ማምሻውን ከአሜሪካ ድምፅ ጋር ያደረጉ ቃለ ምልልስ ነው ተከታዩ። ሰለሞን አባተ ነው ያወያያቸው። አቶ አለሙ እንኳን ደስ ያሎት። መቼም የእርስዎ ደስታ አሁን ድርብ ነው፣ አንድም እንደ ነገረ ፈጅ፣ አንድም እንደ አባት እንኳን ደስ ያሎት እላለሁኝ። አመሰግናለሁ። እንኳን አብሮ ደስ አለን። አቶ አለሙ የርዕዮትን መፈታት መቼ ነው የሰማሁት? የርዕዮትን መፈታት የሰማሁት ጠዋት ሁለት ሰዓት ከምናምን ላይ ነው ወደ ፍርድ ቤት በመሄድ ላይ ያለው የርዕዮት ታናሽ የት እስከ ዳር ሌሎች ጓደኞቿ ዛሬ የሚፈቱ ነበሩና እኔ ማለት እነሱን ልትጠይቅ በሄደችበት ሪዮትም ትፈታለች የሚል ወሬ ሰምታ ደወለችልኝ፣ እና መንገድ ላይ ነው የሰማሁት ወደ ፍርድ ቤት ሲሄድ። ከዛስ ምን አደረጉ? ከዛ መቼም ባለ ጉዳይን ማሳዘን ስለማይገባኝና የሙያ ስነ ምግባርም ስለሆነ እኔ ልጄ ትፈታለች በማለት በደስታ ፈንድቄ ወደ እንትን የሚሄድበት ሁኔታ አልነበረም። እስከ ሰባት ሰዓት ድረስ እዛ ፍርድ ቤት ነበርኩ። የባለ ጉዳዮችን ጉዳይ ሲከታተሉ ማለት ነው? አዎ የባለ ጉዳዮችን ጉዳይ ሲከታተል ቆይቼ ሰባት ሰዓት አካባቢ ላይ ፍርድ ቤት ጉዳዩን ጠርቶን እስካነጋገረን በኋላ እንግዲህ ከዛ በኋላ ነው ወደ ሪዮት ጋር የሄድኩትና የተገናኘነው ከዛ በኋላ ነው። እርሶ ጠበቃዋ ኖት። ለእርሶ ቀደም ሲል የተነገሩት ምንም ነገር አልነበረም አንዳችም ነገር አልነበረም። ስለዚህ ጉዳይ የሰማነው ከሁሉም ከሁሉም ሰው ጋር ማለት ጠበቃ በመሆኔ ምክንያት ለእኔ በተለይ መነገሩ ሳይሆን ከሁሉም ሰው ጋር ነው የሰማ የሰማነው የሰማን ስባል እንግዲህ ዛሬ ጠዋት በሬዲዮ ተነግሯል ነው የተባለው። በፋና ሬዲዮ ጣቢያ በሌላው የእሱንም እኔ ያልሰማውን ፍርድ ቤት ስለነበርኩ እና ለእኔ በተለይ የተነገረኝ ነገር የለም። ጠበቃዋም ቢሆን በምን ሁኔታ ነው ለመሆኑ የተፈታችው ሪዮት፣ እርስዎ እንደ ሕግ ባለሙያም የሚያውቁት ነገር ካለ እንደው በራሱ መቼም ይህን ጥያቄ ስትጠይቁ ግልጽ የሆነ መልስ ለማግኘት የምትቸገሩ ይመስለኛል። ሪዮት ቀደም ብሎ ወዲያኑ ከፍተኛ ወዲያው ከፍተኛ ፍርድ ቤት ከፈረደባት በኋላ ይቅርታ ጠይቅ ተብላ ነበረ። እኔ ያጠፋው ጥፋት የለም የኢትዮጵያን ሕዝብ አልበደልኩም እና ይቅርታ የሚያስጠይቀኝ ነገር የለም በማለት እምቢ በማለቷ ነው። እንግዲህ ይቅርታ ሁኔታ የታለፈው በይቅርታ የመፈታቱ ጉዳይ እየታለፈው በዛ ምክንያት ነው። በኋላም ደግሞ ምናልባት በአመክሮ ትፈታለች ተብሎ ሲጠበቅ በአመክሮ ጊዜም የተባለው ተጸጽቻ ያለው እና ታርም ያለው ብለሽ ፈርሚ ስትባል አይ አልፈርምም። ታርም ያለውም የሚልበት ምክንያት የለም። እኔ ያጠፋሁትን ጥፋት የለም የሚጸጸትበትንም ወንጀል አልፈጸምኩም ብላ ም ስትል አይ እንግዳው የአመክረው በአመክረው የመፈታቱ ጉዳይ ታልፎብሻል ተብላ ነው። እንግዲህ ያ መቼ ነው? ጥቅምት ላይ ነበረ ምናልባት በአመክሮ የምትፈታው አሁን ያ ሁሉ ካለፈ በኋላ እንግዲህ ከጥቅምት ወዲህ ብዙ ወራት ተጠብቆ በአሁኑ ጊዜ የተፈታችበትን ሁኔታ ለማወቅ ያስቸግረኛል። ህጋዊውንም ሁኔታ ለመናገር ያስቸግራል ቅድም በተናገርኩት ሁኔታ በይቅርታም የሚባል ከሆነ ይቅርታ አልጠየቀችም በዛ ምክንያት ታልፏል የአመክሮም ሁኔታ ቢሆን በጥቅምት ላይ ታልፏል አመክሮም እሷም አልጠየቀችም ስለዚህ አሁን የተፈታችበትን መንገድ እኔ ለማወቅ ያስቸግረኛል በህግ ፍትህ ሚኒስቴር ክስ የማቋረጥ ስልጣን አለው ይሄ ድንጋጌ ምንድን ነው ሊተነትኑልኝ ይችላሉ አዎ በክርክር ላይ ያሉትን ጉዳዮችን ነው ወይንም ክርክር ከመጀመሩ በፊትም ቢሆን ክስ ከመቅረቡም በፊት ፍትህ ሚኒስትር አልከስም ሊል ይችላሉ። ክስም ከቀረበ በኋላ ፍርድ ቤት ከቀረበም በኋላ ክሱን ሊያቋርጥ የሚችልባቸው ድንጋጌዎች አሉት በህግ ላይ የተቀመጠ ነገር አለ እና ይሄ በዚህ በዚህ በዚህ ምክንያት ነው ክሱ የሚቋረጠው ብዬ በአሁኑ ጊዜ ልዘረዝር አልችልም። ምክንያቱም ከጉዳዩ ጋራ የሚያያዝም አይደለም እና ከዚህ ጉዳይ ጋር አያያዝ ምናልባት ወደፊት እንመለስበታለን። ይህንን ጉዳይ እሱም ወደፊት ብንመለስበት ነው የሚሻለው። እና ለአሁኖ ግን ሪዮት እንግዲህ የተፈታችው ተቋርጦም አይደለም። ምክንያቱም ተቋረጠ የሚባለው ፍርደኛ ነች ክስ ላይ ስትሆን ነው። በክርክል ላይ ብትሆን ኖሮ ነው ተፈርዶባት ከተፈረደባት ከተፈረደባት በኋላ ማቋረጥ የሚባል ነገር የለም። ምህረት ሊሰጥ የሚችል ስ አካል ለምሳሌ ወይ ፕሬዚደንቱ ሊሆኑ ይችላሉ፣ ወይም ሌላ የመንግስት አካል በምህረት ተፈታች አይልማ በተሰጣት ወረቀት ላይ የመፈቻ ወረቀቷ ላይ የሚለው በአመክሮ ነው የሚለው በምህረት ብል ኖሮ ያንን እናገር ነበር። እኔ ምህረት ምን ጊዜ እንደሚደረግ ምህረትን ማን እንደሚያደግ ይህንን ለመናገር ይችል ነበረ። በእሷ ጉዳይ ላይ ግን በምህረት አይደለም እና የተፈታችው። በዚህ ጉዳይ ላይ መልስ ባልሰጥ ይሻላል። እና ዘጠኝ ወር አልፏል። አሁን በአመክሮ መፈታት ከነበረባት ጊዜ ልክ ነው። እሷ እንደ ዜጋ መብት አላት። በአመክሮ ተፈታች ከሆነ የሚባለው መፈታት የነበረባት ጥቅምት ላይ ከሆነ ዘጠኝ ወር አልፎ ስትለቀቅ ልትጠይቅ የምትችለው በሕግ መሰረት ያላት ሁኔታ አለ የለም። ይህ የአመክሮ ጉዳይ እነሱ ናቸው ልክ እንደ እንደ ችሮታ ነው የሚቆጠረው እንጂ እንደ መብት አይደለም ማለትም በማረሚያ ቤቱ ውስጥ በነበረችበት ጊዜ ያሳየችው መልካም ጠባይ ምንድን ነው? ከአስተዳደሩ ጋራ አለመግባባት ፈጥራ በዛ ምክንያት የቅጣት ማለትም የዲስፕሊን እርምጃ ተወስቶባት ከሆነ ሌሎችም ሌሎችም ነገሮች አድርጋ ከሆነ ያ እንግዲህ አመክሮን ያስከለክል ይሆናል። እንግዲህ በማረሚያ ቤቱ በነበረች ጊዜ ጠባዩ መልካም አልነበረም በሚል አሁን ግን እንግዲህ ይህ ጉዳይ አሁን ከጠየቅኸው ጉዳይ ጋር መሄድ አይመስለኝም። እስቲ እስቲ እንደ ግለሰብ ልጠይቆት ከፈለጉ፣ ሊመልሱልኝ ከፈለጉ ሊተውት ይችላሉ። ለመጨረሻ ጊዜ ሰሞኑን ሌሎችም እንደዚሁ ተይዘው ያሉ ጋዜጠኞችና ብሎገሮች እየተፈቱ ነው ያሉትና አንዳንድ ሰዎች ከፕሬዚደንት ባራክ ኦባማ ጉብኝት ጋር ያያይዙታል። አንዳንዶች ደግሞ ከምርጫው መጠናቀቅ ጋር ከአሁን በኋላ ጉዳይ አይደለም የሚል መንግስት፣ አይነት ነው ብለው የሚያነሱ ሰዎች አሉ። ለዚህ እርሱ አስተያየቱን ሊሰጡ ይችላሉ። እንደ ፍላጎቱ ነው ቢታዎ ይሻላል ነው። ሌላ ቦታ እንደሚሉ እኔም ሰምቻለሁ፣ ግን በዚህ ጉዳይ ላይ አስተያየት አልሰጠም። እሺ፣ አቶ አለሙ በድጋሚ እንኳን ደስ ያሉት። ደና ሆኖ እግዚአብሔር ስጥልን። በጣም ሁልጊዜም ስለሚታስቡልን እናመሰግናለን። የትናንቱንና የዛሬውን የጋዜጠኞችና የዞን ዘጠኝ የኢንተርኔት አምደኞች ወይም ብሎገሮች ከእስር የመለቀቅ ዜና ተከትሎ ከተለያዩ ወገኖች አስተያየቶች እየተሰሙ ነው። ከሳሽ አቃቢ ሕግ ታሳሪዎቹን የዞን ዘጠኝ ብሎገሮች ለመፍታት መወሰኑ ከመገለጡ በስተቀር የቀረበ ዝርዝር የለም። ይህ አዎንታዊ እርምጃ የሕግ አንድምታው ምን ይሆን? አሉላ አንድ የሕግ ባለሙያ አወያይቷል። አሉላ፣ እንግዲህ እንግዳህን አስተዋውቀህልን ትቀጥል አመሰግናለሁ ሰለሞን። ለህግ ትንታኔው በዚህ በዋሽንግተን ዲሲ በህግ አገልግሎት ስራ የተሰማሩትን አቶ ሙልጌታ አረጋዊን ያነጋገርኩት። አቶ ሙልጌታ በብዙ ጊዜያት ትንታኔ በመስጠት በፕሮግራማችን ይታወቃሉ። ከዚህ ቀደም በአዲስ አበባ ዩኒቨርሲቲ የመገናኛ ብዙኃንን የሚመለከቱ ህጎችና የመንግስት የህገ መንግስት ጥናቶች በመምህርነት ያገለገሉ ናቸው። ወደ ውይይቱ እንሂድ። አቶ ሙልጌታ አረጋዊ ህግ ባለሙያ፣ በቅድሚያ ለጊዜው አመሰግናለሁ። እኔ አመሰግናለሁ። አቶ አላ ተጋበዝክ። አቶ ሙልጌታ በትላንትናው ዕለት ከአንድ አመት በፊት ታስረው ከነበሩ ዘጠኝ ጋዜጠኞችና የኢንተርኔት ድረገጽ አምደኞች ሶስቱ በዛሬው ዕለት ሌሎች ሁለት የስራ አጋሮቻቸው እንዲሁም ከአራት ዓመት በላይ የታሰረችው ጋዜጠኛ ሪዮት አለሙ ተለቃለች። ዓለም ዙሪያ የሚገኙ የሰብአዊ መብትና የጋዜጠኞች መብት ተሟጋቾች አዎንታዊ ምላሽ ሰጥተውታል። ድንገተኛ በሚመስል ሁኔታ ነው ይበልጡን አምስቱ ጋዜጠኞችና የኢንተርኔት አምደኞች የተለቀቁትና ና በሀገሪቱ የንግግር ነጻነትን የጋዜጠኝነት ስራን በተመለከተ የሚፈጥረውን አንድምታም ከህግ አንጻርም ይህ መፈታታቸው ምን አይነት አንድምታ አለው እስኪ ከጠቅላላ ሀሳብ እንነሳ። ዜናውን እንዴት ተመለከቱት? እኔ በበኩሌ የታሰሩት ሰዎች መፈታታቸው በጣም ነው ደስ ያለኝ። አንዳንዶቹን አውቃለሁ፣ አብዛኛዎቹን አላውቅም፣ ግን በአጠቃላይ ታስሮ የነበረ ሰው ሲፈታ ደስ ይላል። በተለይ እነዚህ ሰዎች ደግሞ በተለየ ሁኔታ የታሰሩ ስለነበሩ መፈታታቸውን ወድጀዋለሁ፣ አስደስቶኛል። የተለየ ሁኔታ ሲሉ ማለት የታሰሩበት ምክንያት ስናይ ከሚጽፉትና ከሚሰሩት ስራ ጋር በተያያዘ መልኩ ለነበረ ማለት ነው። በርግጥ፣ እኔ ፍርድ ቤት ውስጥ የቀረበውን ማስረጃ አላየሁም። ግን በአጠቃላይ ክሱ ላይ እንደተመሰረተ ከሚሰሩት ስራ ጋር በተያያዘ መልኩ ነበረ የታሰሩት። የሚሰሩት ስራ ደግሞ ከመጻፍና ከማንበብ ጋር የተያያዘ ስለነበረ እንደ ተራ ወንጀለኛ ለምን ወክሌም አያቸው። መልካም ከዚህ ቀደም በተለይ የተከሰሱባቸውን ለእስር የበቁባቸውን የህግ መሰረቶች ለመመርመር ሞክረናል። በአብዛኛው ከኢትዮጵያ የጸረ ሽብር ህግ ጋር በተያያዘ ጋዜጠኞችን መብት ይገድባል ከሚባለው ህግ ጋር በተያያዘ አቶ ሙልጌታ ቀደም ብዬ እንደ ጠቆምኩት በዓለም ዙሪያ ለሰብአዊ መብት እንዲሁም ለጋዜጠኞች መብት የቆሙ ድርጅቶች በአዎንታዊ ነው የተቀበሉት። በአዎንታዊ ዜናነት ነው የተቀበሉት አምነስቲ ኢንተርናሽናል ገና ድሮ መሆን የነበረበት ነገር ግን አዎንታዊ እርምጃ ብሎታል። ፍሪደም ሀውስ የተባለው ሌላው ለጋዜጠኞች እና ለንግግር ነጻነት መብት የቆመ ድርጅት በህገ መንግስት የተከበረ ሀሳብን በነጻነት የመግለጽ መብታቸውን በመጠቀማቸው ብቻ የታሰሩ ብሏቸዋል። የኢትዮጵያ መንግስት የቀሩትን በስር ላይ የሚገኙ ጋዜጠኞች በአስቸኳይ በነጻ እንዲለቅ ጠይቋል። ሲፒጄም በተመሳሳይ በአዎንታዊ ተቀብሎ በስር ላይ የሚገኙት የቀሩት ጋዜጠኞች ይለቀቁ ብለዋል። አንዳንዶች ይህ ዜና ምናልባትም በቅርቡ ወደ ኢትዮጵያ ከሚጓዙት የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት ጋር አያይዘውታል። የመንግስቱን ገጽታ ለማሳመር የተወሰደ እርምጃ ከሆነ ኢትዮጵያ ሁሉንም በስር ላይ የሚገኙ ጋዜጠኞችና የኢንተርኔት ገጻ አምደኞች መፍታት አለባት ነው ያለው አምነስቲ ኢንተርናሽናል። የህጉን መንፈስ መመልከት ከተቻለ ከሪዮት አለሙ በስተቀር በድንገት ስለሆነ የተለቀቁት ምን ትርጉም አለው በህግ አይን? እንግዲህ የኢትዮጵያ መንግስት እኔ እንደሰማሁት፣ በሚዲያ እንደተከታተልኩት፣ ምንድን ነው የተባለው፣ የፍትህ ሚኒስቴር ደብዳቤ ለፍርድ ቤቱ እንደጻፈ ጉዳይን ሲያይ የነበረ ፍርድ ቤት እንደጻፈ ደብዳቤውን፣ ምንድን ነው የሚለው በአጠቃላይ ትናንት በእናንተ ሬዲዮ እንደሰማሁት፣ እንዲፈክክሴን አንስቻለሁ እና ይፈቱ አይነት ይዘት ያለው ደብዳቤ እንደተላከ ነው የተነገረው። ፍትህ ሚኒስተር እንደዚህ የማድረግ ስልጣን አለው በአዋጅ የተሰጠው ማለት ነው። በአዋጁ መሰረት ክሴን አንስቻለሁ ብሎ በዛ መሰረት እንደተፈቱ ነው የተነገረው። አሁን እዚህ ላይ የሚነሱ ጥያቄዎች ግን አሉ። ለምሳሌ የደብዳቤው ይዘት ምንድን ነው? ምክንያቱም ፍትህ ሚኒስተር፣ ዝም ብሎ ክሱን ማንሳት ስለፈለገ ብቻ በድግ ብሎ ክሴን አንስቻለሁ፣ ስለዚህ ይፈቱ ማለት አይችልም። ምንድን ነው የሚለው ህጉ፣ በቂ ምክንያት ሲኖር ነው የሚለው በቂ ወይም ጥሩ ምክንያት በእንግሊዝኛ ጉድ ካውዝ ይላል እና ፍትህ ሚኒስተር ለምንድን ነው ሰዎች እንዲለቀቁለት የፈለገው? አሁን ይሄ ጥያቄ መጠየቅ ጥሩ የሚሆነው ልጆች ለምን ተፈቶ ሳይሆን በህግ አንጻር ስታየው፣ ምንድን ነው ምክንያቱ? ምን በቂ ወይም ጥሩ ምክንያት አግኝቶ ነው እንዲለቀቁ የጠየቀ ወይም ክሱን ለማንሳት የፈለገው? ምክንያቱም ይህ ምን ጥቅም አለው መሰለ፣ አሁን ልጆች አሁን ክሳቸው ተነስቶላቸዋል ተብለዋል። ግን በዚሁ ክስ እንደገና ነገ ሊጠየቁ ይችላሉ ወይ፣ ፍትህ ሚኒስተር ከፈለገ እንደገና ሊጠይቃቸው ይችላሉ ወይ የሚለው ነገር የሚያሳስብ ጥያቄ ነው። ኦፍኮርስ መፈታታቸው ደስ ይላል። ለአንድም ቀን ቢሆን ተፈተ ማደረስ ጥሩ ነው። ግን እነዚህ ሰዎች በቃ በዚህ ጉዳይ ስለማንጠየቅ ካሁን በኋላ ያለምንም ሰቀቀን መኖር እንችላለን ብለው ማለት ይችላሉ ወይ የሚለው ጥያቄ የተመለሰ አይመስለኝም። እንዳልኩ ምክንያቱ ስለማላቀው ለምን እሱ ይነሳ እንደተፈለገ ስለማላቀው እሱ ላይ አስተያየት መስጠት ይከብዳል። ሌላው ፍርድ ቤቶች ምን ስላዩ ነው እሺ ያሉት ምክንያቱም ፍርድ ቤት እሺ ማለት መቻል አለበት ለምን አቃቢ ህግ ወይም ከሳሽ ከሴናንስች ያለው ሲል ወይም ሊድ የሚችለው በህግ ጥሩ ምክንያት ሲኖረው ነው ብለናል የአቃቢ ህግ ምክንያት ጥሩ መሆኑ ማንነው የሚወስነው? አቃቤ አቃቢ ህግ ራሱ ነው የሚወስነው ወይስ ዳኞች ናቸው የሚወስነው አሁን ዳኞች ሲወስኑ ተከሳሾች ማማከር አለባቸው ማነጋገር አለባቸው ማስታወቅ አለባቸው የሁሉ ግልጽ አይደለም። ትናንት አቶ አመሀ የተከሳሸቹ ጠበቆች ሲናገሩ እንደሰማሁት እሳቸው ዘንብኞቻቸው እንደሚፈቱ አያውቁም ነበረ፣ እንደ ማንም ሰው ነው ከሚዲያ የሰሙት። ስለዚህ ተከሳሸቹ አልተነገራቸውም ማለት ነው፣ እንደሚፈቱ አያውቁም፣ ወይም ክሱ እንደተነሳ አያውቁም ነበረ ማለት ነው። እና በአቃቢ ሕጉና በፍርድ ቤት መካከል በተደረገው የድብዳቤ መጻጻፍ ወይም ከሳሹ ድብዳቤ በመጻፉ ምክንያት እንደ ተለቀቁ ነው የተነገረው። እና ይሄ ያለቀለት ለመሆኑ እርግጠኞች መሆን አንችል። አሁን ካሉት ጋር እያያዛል። በመንግስት በኩል የተሰጠ ምላሽ በቀጥታ ማግኘት የተቻለው የመንግስቱ ቃል አቀባያቶች መልስ ከማል ለኒውዮርክ ታይምስ ወይም ኒውዮርክ ታይምስ ጠቅሶ ያወጣውን በቀጥታ ይስጡ፣ እርግጠኛ አይደለሁም። የእሳቸውን ጠቅሶ ያወጣው ጽሁፍ ላይ ከሳሹ አቃቤ ህግ በአምስቱ ተከሳሾች ላይ የነበረውን ክስ ማንሳት ፈቀደ ነው የሚለው። ምን ማለት ነው? አንድ ከሳሽ ፈቀደ ሲል እንደው በህግ ትርጓሜውም አሁን ቀደም ብለው ካነሷቸው ጋር ምክንያቶቹን በዝርዝር መንግስት ሲሰጥ መረዳትና ተከታታይ ሌሎች ሀሳቦችን ያካተተ ውይይት ማድረግ ይቻላል፣ ግን ሰዓታችን አለቀ። አድማጮቹ ውይይቱ ይቀጥላል። የህጉ አንድምታ ምንድን ነው? የኢትዮጵያ መንግስት በተለይ በወሰደው እርምጃ ዙሪያ የሚሰጣቸውን አስተያየቶችም ለማካት እንሞክራለን። አሁን ለማጠቃለያ ወሬዎቹ ጥቂት ደቂቃዎች ቀርተውናል። ሰለሞን አባተ ያሰማናል። አሁን በደረሰን አንድ ዜና የሶማሊያው ጽንፈኛ የሁከትና የሽብር ቡድን አልሻባብ በቅርቡ ክድተው ወደ ቡድኑ ገብተው የነበሩ አንድ ኢትዮጵያዊ መኮንን ረሽኗል ሲሉ ነዋሪዎቹ ለቪኦኤ ገለጡ። ኢትዮጵያዊው ኮሎኔል ይጠበቁበት ከነበረች ከተማ ተደብቀው ሊወጡ ሲሉ አልሻባብ በጥይት መቶ ገድሏቸዋል ሲሉ ጽንፈኛው ቡድን ይበቀለናል፣ ስማችንን አትንገሩ ያሉ በርካታ ነዋሪዎች አመልክተዋል። መኮንኑን ከዱ ከተባለበት ጊዜ ጀምሮ በቤይ ክፍለ ሀገር ዲንሱር ከተማ አልሻባብ መቅዳታቸው በምን የተነሳ እንደሆነ ሲመረምሯቸው እንደነበር የገለጹ ነዋሪዎች ዛሬ ሐሙስ ማለዳ መኮንኑ ሊያመልጡ ሞክረው ከዲንሱር 25 ኪሎ ሜትር ርቀት ላይ ደርሰውባቸው እዚያው ገድለዋቸዋል ብለዋል። የቪኦኤ ዘጋቢ በርካታ ምንጮቹን ይህንኑ ጉዳይ ለማጣራት ጠይቆ አረጋግጧል። በአልሻባብ ተዋጊዎች መሠረት ከዱ ያላቸው ኮሎኔል ንሳ ካንሳዴሬ በምትባል ወረዳ የአፍሪካ ህብረቱ ጦር የአሚሶም አዛዥ የነበሩት መኮንን በፈቃዳቸው ነው የገቡት። አልሸባብም ይሁን የኢትዮጵያ መንግስት የኮሎኔሉን መገደል አላረጋገጡም። የአዲስ ፕሬስ ጋዜጣ አዘጋጅ በፍትህ ጋዜጣና ለአጭር ጊዜ ወጥቶ በነበረው ቼንጅ መጽሔት አምደኛ እንዲሁም የኢትዮጵያን ሪቪው ዌብሳይት ሪፖርተር ሆና እየሰራች ሳለች ታስራ የነበረችው ሪዮት ዓለሙ ዛሬ ረፋድ ላይ ተለቃለች። ሪዮት የተለቀቀችው ተፈርዶባት ከነበረው የአምስት ዓመታት ስርዓት አራት ዓመት ከ17 ቀኑን ጨርሳ ነው። በሌላ በኩል ደግሞ ትናንት ድንቀት ከተለቀቁት የዞን ዘጠኝ ጋዜጠኞችና ብሎገሮች ጋር ይለቀቃሉ ተብሎ ሲጠበቅ የነበሩት አምደኛ ኤዶም ካሳይና መምህር እንዲሁም ብሎገር ማህሌት ፋንታሁን ዛሬ ተለቀዋል። የጋዜጠኞች መብት ተሟጋቹ ድርጅት ሲፒጄ እና ዓለም አቀፉ የሰብአዊ መብቶች ድርጅት አምነስቲ ኢንተርናሽናልም የጋዜጠኞችና ብሎገሮቹን መለቀቅ በደስታ ተቀብለዋል። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ1922 ና 25 ሜትር ባንዶች በየቀኑ ከሚሶት ሰዓት ጀምሮ በሚያስተላለፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃል። ያስተናገድናችሁ አሉላ ከበደና እኔም ሰሎሞን አባተንን ከአቀናባሪያችን ንጉሡ ታምሬና ከቴክኒክ መሐንዲሶቹ እንዲሁም ከዋና አዘጋጇ ትዝታ ብላቸውና ሌሎችም ባልደረቦቻችን ጋር በዚሁ እንሰናበታለን። ጤና ይስጥልኝ። you man